ይህ የኤስቢኤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ፣ ስለ አውስትሬሊያ አኗኗር ሁነቶችና ታሪኮች በኤስቢኤስ አማርኛ። አውስትሬሊያ ውስጥ ልብ ካለማለት ችግር ውስጥ ሊከቶት የሚችሉ በርካታ አነስተኛ የጥፋት ዐይነቶች አሉ። መዘዞቻቸውም ለብርቱ ቅጣት ዳራጊ ናቸው። ያልተመዘገበ ውሻ ባለቤት መሆን፣ ያለመንጃ ፈቃድ መንዳት፣ መኪናዋን አለመቆልፍና ግርዶሽ ባለበት የባቡር ጣቢያ ሲጋራ ማጤስ በአነስተኛ ጥፋት ዘርፍ ይገኛሉ፣ በሕግ ተላላፊነትም ያስጠይቃሉ። የመጡበት አገር የተለየ ሕግ ያለው ከሆነ ምናልባትም ሳያውቁ አንዳቸውን ሕጎች ጥሰው ይሆናል። በኒው ሳውዝ ዌልስ የስደተኛ ሕግ እርዳታ አገልግሎት የቤተሰብ ጠበቃ የሆኑት ፍሎረንስ መንታልቮ ክሩዝ ምናልባት አገር ቤት ተቀባይነት ያላቸው ነገሮች እዚህ ሊለዩ እንደሚችሉ ሲጠቅሱ፣ አባቴ ወደ ገበያ ሲሄድ ማድረግ ከሚወዳቸው ነገሮች ውስጥ አንዱ ለምሳሌ የወይን ፍሬ የመሳሰሉትን ፍራፍሬዎች አንስቶ መቅመስ ነው የተለያዩ ሱቆችና የገበያ አዳራሾች በመዘዋወር የተገነዘብኩት አንዱ ነገርም ይህ ነው። በተመሳሳይ መልኩ ይህን የሚያደርጉ የሌላ ባህል ሰዎችም አሉ። ይሁንና የማይረዱት ነገር ቢኖር ምንድን ነው ውልወርስ ወይም ኮልስ የመሳሰሉት የገበያ አዳራሾች ውስጥ ገብተው ፍራፍሬዎችን አንስቶ መቅመስ በስርቆት ዓይን ሊታይ መቻሉን ነው ሲሉ፣ ፍራፍሬዎችን አንስቶ ለቅምሻ መብላት ችግር ውስጥ ሊከት እንደሚችል ያሳስባሉ። ምንም እንኳ ድርጊቱ ለስር ባይደረግም ሳይታሰብ ጭቅጭቅ ፈጥሮ የከረረ ሁኔታን ሊፈጥር ይችላል። ክሩዝ አክለውም ሌላው ሰዎች ሕግ መተላለፋቸውን ልብ ሳይሉ ከሚፈጽሟቸው ድርጊቶች ውስጥ መኪና ውስጥ ወይም ቤት ውስጥ በጣም አስጭሆ መድመጥ እንደሆነ ይጠቁማሉ። ሕፃናት ልጆችን ወደ ትምህርት ቤት አለመላክም ልብ ሳይባሉ የሚፈጸሙ አነስተኛ ጥፋቶች መሆናቸውን ሲያስረዱ በርካታ ወላጆች የማይረዱት ትልቅ ጉዳይ ነው። ልጆች ትምህርት ቤት ካልሄዱ ወላጆች ለዚያ ተጠያቂ ናቸው። የትምህርት ሚኒስቴርም ጣልቃ ሊገባ ይችላል። አልፎም የቤተሰብና ማኅበረሰብ ግልጋሎቶች ዲፓርትመንት ከቤተሰቡ ጋር በጉዳዩ ላይ ለመናገር ግድ ሊሰኝ ይችላል በማለት ሊያስከትል የሚችለውን መዘዝ ጠቁመዋል። ሌላው በርካታ ወላጆች ከተለያዩ በኋላ አንዱ አንደኛውን ወላጅ በስልክና በቴክስት መልእክት የሚፈጽሙት ጉንተላ ነው። ድርጊቱ ከጉንተላ አልፎ ፖሊስ ዘንድ በመድረስ ማገጃ ትዕዛዝ ሊያስወጣ እንደሚችል ሲያሳስቡ ልጆችን አስመልክቶ የሕግ ባለሙያዎች ዘንድ በመሄድ እንዲረዷቸው ካላደረጉና የቤት ውስጥ አመፅ እገዳ ትእዛዙንም ጥሰው መልእክቶቹን መላክ ከቀጠሉ በቤት ውስጥ አመፅ እገዳ ትእዛዝ በመጣስ ለክስ ሊዳረጉና አልፎም ድርጊቱ በወንጀል ሬኮርድ ይመዘግባቸዋል ብለዋል። ጥፋቶችን ሲፈጽሙ መዘዞችን ያስከትሉቦታል። በማስጠንቀቂያ ሊታለፉ፣ ቅጣት ሊጣልቦት፣ አሊያም ለከፋ ብይን ሊዳረጉ ይችላሉ። ወይዘሮ ክሩዝ ሌሎች የወንጀል ሬኮርድ ሊያስከትሉ የሚችሉ ጥፋቶችን ሲያነሱ የፈጸሙት አነስተኛ ጥፋት የመኪና ማቆሚያ ቲኬት ባለመቁረት ከሆነ ያ በሬኮርድነት አይመዘገብበትም። ይሁንና በአደባባይ ሌሎችን ሊጎዳ የሚችል ጸያፍ ንግግሮችን መናገር፣ አደባባይ ላይ ስለት ይዞ መገኘት፣ ያለመንጃ ፈቃድ አውቶሞቢል ማሽከርከር፣ ከፍጥነት ገደብ በላይ መንዳት በእርግጥ ከፍጥነት በላይ የጣሱት ገደብ ይወስኗል። እንዲሁም የስርቆት ድርጊቶች ለወንጀል ሬኮርድ ምዝገባ ሊዳርጎት ይችላሉ በማለት ያስገነዝባሉ። የገንዘብ መቀጮ በሺዎች የሚቆጠር ቅጣት ድረስ ሊደርስ ይችላል። በወቅቱ ካልተከፈለም ሌላ ተጨማሪ ችግር ይፈጥራል። ይሁንና የገንዘብ መቀጮ ሲጣልቦ የመክፈል አቅም ከሌለው እገዛ የሚያገኙበትና የሚያካከሱበትን ብልሃት አስመልክቶ የሕግ እርዳታ የሥራና እድገት አሰራር ግልጋሎት አለው። ያም በገንዘብ መቀጮን ከመክፈል ይልቅ የማኅበረሰብ እንቅስቃሴዎች፣ ጥናት የመሳሰሉ አስተዋጽኦችን በማድረግ ለቅጣቱ ተማጣኝ በሆነ መልኩ ማካካስ ይቻላል በማለት ወይዘሮ ክሩዝ ያስረዳሉ። በኒው ሳውዝ ዌልስ የስደተኛ ሕግ እርዳታ አገልግሎት የማኅበረሰብ ግንኙነት መኮንን የሆኑት ኖሆራ ኦዲቾ ሰዎች የሕግ እርዳታ ሲሹ ነጻ አገልግሎት መኖሩን አውቀው እገዛ ሊጠይቁ እንደሚገባ ያበረታታሉ። አያይዘውም በርካታ የመጤ ማኅበረሰብ አባላት የሕግ እርዳታ ሰጪ ድርጅቶች ዘንድ ከመሄድ ይልቅ ወደ ማኅበረሰባቸው መረጃ ወይም እርዳታ መጠየቅ እንደሚመርጡ ሲጠቁሙ በርካታ የባህላዊና ቋንቋ ዝንቅ ማህበረሰባት አባሎችና አዲስ መጤዎች ችግር ሲገጥማቸው ራሳቸውን ወደ መኮነኑ ያዘማሉ። እርዳታም አይጠይቁም። ምናልባትም የራሳቸውን ማህበረሰብ አባል ይጠይቁ ይሆናል። የተሳሳተ ምክርና የተዛባ መረጃ ሊያገኙም ይችላሉ። በማለት በተለይም የመጤ ማህበረሰብ አባላት ችግር ሲገጥማቸው የግልጋሎት እርዳታ ወደሚሰጡ ባለሙያዎች ዘንድ ሄደው ተገቢውን ድጋፍ ማግኘቱ ተመራጭነት እንዳለው ያስገነዝባሉ። ወይዘሮ ኦዲቾ በማከልም ልክ ሲታመሙ ወደ ሐኪም ዘንድ፣ መኪናው ሲበላሽ ወደ መካኒክ እንደሚሄዱት ሁሉ የሕግ ጉዳዮች ሲገጥሙት ወደ ሕግ ባለሙያዎች ዘንድ መሄድ ይገባል። ግና ብዙ ሰዎች ይሄ ወደ ሕግ ሰዎች የሚያስኬድ ትልቅ ጉዳይ አይደለም፣ ትንሽ ነገር ነው ቅጣት ነው። የውል ጉዳይ ነው። ትንሽ የትምህርት ጉዳይ ነው። ከልጄ ጋር የተገጠመኝ መጠነኛ ችግር ነውና ይህን አስመልክቶ ሌሎች ሰዎች ጣልቃ እንዲገቡ አልሻም ይላሉ። ይሁንና እኔ የምለው እነዚህ ችግሮች የሕግ ችግሮች ናቸውና ስር ሳይሰዱ ቀደም ብሎ ወደ ሕግ ባለሙያዎች ዘንድ ማምራቱ በርካታ አማራጮች እንዲኖሮት ያደርጋል በማለት በተለይ መጤዎች የሕግ ምክር ግልጋሎትን ጠቀሜታ በእጅጉ ልብ እንዲሉ ያሳስባሉ። ወይዘሮ ክሩዙም በበኩላቸው በርካታ ሰዎች ወደ ሕግ ባለሙያዎች ዘንድ ካመሩ ማኅበረሰቡ በሙሉ የመናገሪያ አጀንዳ እንደሚያደርጋቸው አድርገው እንደሚገምቱና ማንኛውም ሰው ጉዳዩን ይዞ ከሕግ ባለሙያዎች ጋር የሚያደርጋቸው ውይይቶች በሙሉ በምስጢር እንደሚያዙ ያሳስባሉ። የሕግ እርዳታ ሲሹ ነጻ አገልጋሎት ያገኛሉ። አስተርጓሚ የሚያስፈልግዎት ከሆነም ቋንቋውን የሚናገር ቱርጁማን ይቀርብልዎታል። yes yeah, yeah, SBS Radio podcast number le tej amari safara mamray tarikoch sbs.com.au/slash amhariken yigomu. Enjoy more stories in your language by visiting sbs.com.au.